መዝሙር 88 ምህረተከ እሴብህ እግዚኦ ለዓለም ወእዜኑ ጽድቀከ በአፉየ ለትውልደ ትውልድ እስመ ትብየ ለዓለም አሐንጽ ምህረተ በሰማይ ጸና ጽድቅከ ኪዳነ ተካየድኩ ምስለ ሩያንየ ወመሃልኩ ለዳዊት ገብርየ ለዓለም አስተድየሉ ዘርአከ ወአሀንጽ ለትውልደ ትውልድ መንበረከ ይገነያ ሰማያት ለስብሃቲከ እግዚኦ ወጽድቀከኒ በማህበረ ቅዱሳን መኑ ይትኤሬዎ ለእግዚአብሔር በደመናት ወመኑ ይመስሎ ለእግዚአብሔር እምደቂቃ ማለት እግዚአብሔር ስቡህ በምክረ ቅዱሳን አቢይ ወግሩም ዲበኩሎ ላአውዱ እግዚኦ አምላከ ሀያላን መኑ ከማከ ሀያል አንተ እግዚኦ ወጽድቅ ያውደከ አንተ ተኴንን ሀይለ ባሕር አንተ ታረምሞ ለድምፀ ማይበላ አንተ አይሰርኮ ለእቡይ ከመቅቱል ወበ መዝራይተ ሀይልከ ዘረው ኮሙ ለጸርከ ዚአከ ውእቱ ሰማያት ወእንቲአከ ይእቲ ምድር አለመኒ በምሉእ አንተ ሳረርከ بايرا ومسا انت فتركا تاور وارمانيا بسم زي آك يتفسو ويسي لسمك لسنكا مزرا تكا مثل هايل صانات ديكا وتلالت يمانكا فت ورت ترلا من بركا سايل وصرق يحور كرما سكا بصو حزب زي امر يبوو غزيو ببرهانه جسكا يحورو ወበሰምከ ይትፌስሑ ኵሎ አሜረ ወበጽድቅከ ይትል አሎ እስመምካሃይሎሙ አንተ ወበሰሃይልከ ይትል ል ቀርነነ እስመዝ እግዚአብሔር ረዲተነ ወቅዱሰ እስራኤል ንጉሰነ ውእተ አሜረ ተናገርኮሙ በራእይ ለደቂቅከ ወትቤ ሬሲ ረዲአተ በላይላ ሀይል ዋለ አልኩ ህሩይየ እም ህዝብየ ወረከብክዎ ለዳዊት ገብርየ ወቀባእይክዎ ቅባ ቅዱሰ اسم ايديا تردو ومزرعتيه تاسع وييبكو يبكو سلاي بلا اليو هو دجم عامه موته و رومو لا قصو وأحس كرمجاسون و وسائلية السا و و و بس سيم و يمانو و يبلني أويه انت አምላኪየ ረዳእየ ወመድሃንየ ወአነሂ በኩሪያ ሬሲዎ ወልኡል ውእቱ ም ነገሥተ ምድር ወላዓለም ኣአቀብሎቱ ሳይልየ ወምእመን ውእቱ ለኪዳንየ ወሬስቲ ዘሮ ላዓለም ዓለም ወመንበሩሂ ከመመዋይለ ሰማይ እመሰ ሃደጉ ደቂቁ ህግየ ወኢሆሩ በኩነኔየ ወእመሂ አርኰሱ ሰራትየ ወኢአቀቡ ትዛዝየ لوخيا ببتر <متحدث> لاتيا توم وبما سفت لابسا هوم وسايلي اي كل مني هو وإي أمس بصدقية وإي يركز كدانية وإي حس زواصة معفية ميرا مهلكو بقدوسية كما لداويت يسو وزرؤه العالم يهلو ومنبره كما صحي بقدمية وصرؤ كما وره العالم عالم وسموه مئمان وسماي وأنت السمننك وجدفكو وأنا هي سيكو لمسيكا وميتكا سرعاتو لا مقدسه وأرقصكا كله مغدى ورسيك ونا ساتكا ወተማሰጦ ኵሉ ኃላፊ ፍኖት ወኰነ ጽእለተ ለጎሩ ወአልዓልከ የማነ ጸሩ ዋስተብሳይከ ኩሎ ጸላይቶ ወሜጥከ ረድኤተ ኲናቱ ወኢተወከፍኮ በውስተ ጸብ ወሰዓርኮ እምንጽሁ ወነፀይከ ውስተ ምድር መንበሮ ዋዋሃድከ መዋዕለ መንበሩ ወሶጥከ ላእልዮሁ አፍረተ እስከ ማእዜኑ እግዚኦ ትመይጥ ለግሙራ ወይ ትትመየጥ ለግሞራ። ወይ ነድድ ከመእሳት ማዕትከ ተዘከር ምንት ውእቱ ሃይልየ ቦኑ ለከንቱ ፈጠርኮ ለኩሉ እጓለ እመያው መኑ ሰብ ዘይሃዩ ወኢይሬእያ ለሞት ወመኑ ዘያድህና ለነፍሱ እምደ ሲኦል አይትየ ውእቱ ዘትካት ሳይልከ! እግዚኦ ዘመሐልከ ለዳዊት ገብርከ በጽድቅ ተዘከር እግዚኦ ولكن وَمُو هو الغرفه الغرفه الغرفه الغرفه الزَّابِ